መዝናኛ ጤና ይስጥልኝ አድማጮች እንደምንሰንብታችኋል። የዘፈን ግጥሞችንና ዜማዎችን ይደርሳል፣ የሙዚቃ መሳሪያዎችን ይጫወታል፣ ያቀናብራል፣ ብሎም ሲዲዎችን ያሳትማል። ድምፃዊ ነው ከህብረተሰቡ ጋር በስፋት ያስተዋወቀውን የመጀመሪያ አልበሙን ያቀረበው በ1995 ዓ ም ሲሆን የአልበሙ መጠሪያ ድብቅ ውበት ይሰኛል። በ1999 ዓ ም ውለታ የሚል ስያሜ የሰጠውን ሁለተኛ አልበሙን አስከተለ። ዘንድሮ ሦስተኛ አልበሙን አስታራቂ በሚል ርዕስ ይዞ ዳግም ብቅ ብሏል። አርቲስት አብነት አጎናፍር ാലോ അലലും മല തയ്യേക്കും മനാറിൻ്റെ ማነው ያለው፣ ብዬኔ ሰው አልወቅስም። ማነው ያለው ውስጤላ ያውቀው ማንም። ማነው ያለው ስቆ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው። ግጥም በፊትም ያወጡት ነበረ፣ ግን የዘፈን ግጥም ሳይሆን ዝም ብሎ ግጥሞችን ሀሳቤን የምንገልጽበት የስነ ጽሁፍ ፕሮግራሞች ላይ ምናምን የምሳተፍበት ግጥሞች በፊት ተማሪ እያለ ኤሌመንተሪ እያለ ጀምሮ ጽፍ ነበረ። ዜማ ግን የሙዚቃ መሳሪያ መለከከት ከጀምሮ ይመስለኛል። በትክክል መቼ እንደሆነ ግን እርግጠኛ አይደለሁም። ግጥም የመጀመሪያ ደረጃ ተማሪ እያለው ጽፍ አለው አልከኝ። የት ነው የተማርከው? በዚህ አጋጣሚ ለእነማንስ ታቀርብ ነበር ግጥሞችን? ግጥሞች የማቀርበው ግጥም ብቻ ሳይሆን አንዳንድ አጫጭር ልብ ወለዶችም ምናምን ኛ ትምህርት ላይ እዛ ላይ የመዝናኛ ፕሮግራም ስለነበረ የስነ ጽሁፍን ውድድር ስለሚካሄድ እዛ ላይ የሚቀርቡ የአጫጭር ልቦለዶች እና ግጥሞች እናቀርብ ነበረ። ይሄ እንግዲህ የሆነው የኤሌሜንተሪ ተማሪ ያለን የካቲት ሀያ ሦስት ወይም ልዑል ወሰን ሰገድ የሚባል መሳለሚያ አካባቢ ያለ ትምህርት ቤት ውስጥ ነው። እንግዲህ መጀመሪያ ሰው ፊት የቆሙት ማለት ነው፣ በግጥሙ በዘፈንም በመንም ከዛ በኋላ ከየካቲት ሀያ ሦስት ከወጣችሁ በኋላ ወደ ፕሮፌሽናል ዘፋኝነት ወይም ዘፋኝ የሚባለው ደረጃ ላይ ለመድረስ የመስታወት ባንድ አስተዋጽኦ አድርጓል ማለት እንችላለን ወይንስ ሌላ መስመር ነበር? ከዛ ከትምህርት ቤት ተመራርጠን የሆነ የምንድነ ቀይ መስቀል ምናምን የሚባል እንትን ነበረ፣ እዛ ላይ ይሰርተናል። ከዛ በኋላ ግን ሌላ ሌላ ብዙ ሰርተናል። ግን ትልቁን አስተዋጽኦ እንዳልከው ያደረገልን በጣም ጎበዝ ጎበዞች ከየአካባቢ ተሰባስበን እንሰራበት የነበረው መርካቶ አካባቢ የሚገኘው መስታወት ቴክኒጦር ማዕከል የሚባለው፣ እዛ ደግሞ ስንሰባሰብ ደግሞ ቴዲ አፍሮን ጨምሮ እና ጎሳዬ እኔ እንግዲህ አሁን እንግዲህ በደንብ ጎልተን ከወጣ ነው ውስጥ እኛ ያለን ከዛ ነው የወጣ ነው ማለት ነው። እና በጣም ትልቅ አስተዋጽኦ ያደረገ ይመስለኛል። መስታወት አርቲስት አብነት ከሱዳን አንስቶ እስከ ማሊ፣ ከአረብ ሀገር ሙዚቃዎች እስከ ሮክ የሙዚቃ ስልት በአጠቃላይ በዓለም ዙሪያ የሚገኙ የሙዚቃ ስልቶችን ማድመጥ ማጣጣም እንደሚያስደስተው ይገልጣል። የአገረሰብ የሙዚቃ ስልቶችን ከውጭ አገር የሙዚቃ ቅኝቶች ጋር አጣጥሞ በአዲስ ለማቅረብም የተለያዩ ሙከራዎችን ያደርጋል። እስኪ በ1999 ዓ ም ሁለታ በሚል ካሳተመው አልበም ውስጥ መጣች ለእኔ ብላ የተሰኘውን ዜማ ላፍታ ባንድ ላይ እናድምጥ።

አዋሳ ተወልጄ በስድስት ወር እድሜ ላይ ወደ አዲስ አበባ ለአያት ተሰጥቼ መጣሁ ማለት ነው። አዲስ አበባ መሰለኝ አካባቢ ነው ያደጉት። ምናልባት አንዳንድ የኔ ወንድሞች ስም ጋር የኔ አባቴም ካሳሁን ነውና በአያቴ ነው የምጠራውና፣ ወንድማማችሁ አይደለም ወንድማማችሁ አይደላችሁም፣ ወንድ ምናምን የሚባል ነገር ስላለ እኔ በልጅነት ላይ ያተሰጥቼ ነው አብነት አጎናፈር የተባለው ማለት ነው። አዋሳ ነው የተወለድከው ያደግከው ግን አዲስ አበባ። አዋሳ ስትለኝ የአዋሳ ልጆች ዋና የሚችላቸው ስለሌለ ዋና እንዴት ነበር ልል ነበር ግን በስድስት ወር ብለት አምልጣል። በየ ክረምቱ ግን ለእንትን ለማለት እሄድ ነበረ ማለት እኔ ይሄድ ነበረ መተው ይወስዱ ነበረ። እና ሁሌ ክረምትን እዛ አሳልፍ ነበር። አንዳንዴ እነሱ ይመጣሉ እና እነሱ በጣም ዋና ጎበዝ ናቸው። እና አንዴ እንደውም ደግሞ እዛ ሐይቅ ውስጥ ነው ይዋኘው። ከባድ ነው በጣም እነሱ እንደቀላል ነው ይዋኘ እና እኔ ለመጀመሪያ ጊዜ ሐይቅ ውስጥ ገብቼ ማማበላ ና እንደዚህ እየመጣ የሚወስደው ነሳላስሰው ከዳር ወደ መሀል ወስዶኝ በቃ ጠፍቼ ነበር። በዛ ዋና የሚችሉ ብዙ ስለነበሩ ወንድሜም ሰለሞን ጎበዝ ነው እሱም ስለነበረ በቃ እንዴት እንዴት አደረገው እንዳወጡኝ መዋኘት ሳችል ገብተ መዋኘት ያው ከአዲስ አበባ ስትሄድ ትማ ምትለው ያው ችላለሁ ነው ምትለው። ነገር አብነት የሙዚቃ ችሎታውን ከየካቲት 23 ወይንም ወሰን ሰገድ አንደኛ ደረጃ ትምህርት ቤት ጀምሮ በመስታወት የኪነ ጥበብ ማዕከል ካሟሸ በኋላ በሙዚቃ መሳሪያ ተጫዋችነትና ድምፃዊ ሙያ ወደ አረብ ሀገር ያቀናል። እና ሄድኩኝ ማለት ነው። ሲሄድ ግን ያጋጠመኝ ነገር እኛ እንዳሰብ ነው አደለም በጣም በሚያስቅ ሁኔታ በቃ አንድ ስድስት አልጋ ምናምን ተደርድሮ አንዳንድ ብርድ ልብስ ምናምን ተሰጠ። ደለደቅ ነ አንድ ሰዓት ምናምን ሳቅን። የት ሀገር ነው ብለን፣ ባህሬን የሚባል ሀገር ነው መጀመሪያ ሄድን ነው። እና ብርድ ልብስ ሁሉ ይሄ ሲጋራ እንትን የለም የተቀደደ ምናምን በሲጋራ ሰዓት የተቀደደ መንዴ ነገር እንዴት ነው ብለን በጣም ከጓደኛዬ ጋር አንድ ሰዓት ነው የሚያቀው እና እዛ በኋላ ያለው ሁኔታ ስናየው፣ ምንም ከዚህ የባሰ ነበረ። በቃ እዚህ እንደምመልሱን ምናምንም ብለን ነበረ፣ ግን እንዲያው ነገሮችን አስተካከሉና ትንሽ ቆየልና ሁለት ሙያ ኪቦርድ የተጫወትኩኝ ስለምዘፍም በዛ ምክንያት ነው መጀመሪያ ባህሪን ሄድኩኝ። ከዛ ቀጥሎ ዱባይ ሄድኩኝ። ከዛ ቡዳ ለአንድ አራት አመት ያህል ውጭ አረብ ሀገር ውስጥ ሰርቻለሁኝ። እንደዚሁ የሚመጣው ሰው አረብ ወይም ሱዳን ነበር፣ እና እንግሊዘኛ ዘፈን ነው ወይም ደግሞ አረብኛ፣ ሱዳንኛ፣ ሶስቱ ነው ነበር የምትጫወተው። ለዛ ይሁን ታዲያ አብነት ዘፈኖች ላይ የሱዳንኛ ዜማዎችንም ታስገባለህ በምታወጣቸው ሲዲዎች ላይ የዛ ተጽዕኖ ነው? አዎ ይመስለኛል። እኔ ያኔ ከሱዳን ውስጥ ጋር የምሰራ ነበረ ከሱዳን በአንድ ጋር እና ከሱዳኖቹ ጋር በልብ ነው የምትዋወቀው

ያው እንደሰማኸው እንግዲህ ብዙ አይነት ነው። ግን መጀመሪያ አካባቢ ወደ ሮክ አደላ ነበር። እሱንም በቃ የሮክ ሙዚቃ ማለት ሀርዱን ሳይሆን ስለ ሮኩ በጣም ደስ ይለኝ ነበር። የዜማ ማካሄዳቸውም፣ የሙዚቃ አገነባባቸው በጣም የማድረክ ነበር እና በዛ ትለኝ ነበረ። ደግሞ ብዙ ባንዶች አይ ነበረ እዛም ውጭ እያሉ፣ ከዛ ቀጥሎ ደግሞ እነዚህ አንተ እንዳልከው ወደ አረቢት ነገር የሚሄዱ ነገሮችንም ብቻ በውስጥ ያለውም ተጽዕኖ ነው ወደዛ የሚወጣው። እዛ አረጋለሁ እንጂ እኔ ሲጀመር እንደምታስታውሰው በፊት የባህላዊ ዘፋኝ ነበር። አንዳንዴ ባህል ንክ ነገር ሲጫወት ለአድማጮች፣ በሲዲ ሳካትት ወይም በዛ በሮኩ ስልት የሚያውቁ ሰው ግራ ይገባቸዋል። ወይም ያያቆኝ ማለት ነው የሚጫወት አይመስላቸውም። በዛ በባህል ሙዚቃ ያደግኩም አይመስላቸውም። ብሔር ብሔረሰብ ዘፈኖችን የባህል ዘፈን ዘፈን ነው ሰጥቶ ለለውጥ እና ሌላ ነገር ፍለጋ ውስጥ የሚገባ ነው። እንደዛ ስትፈልግ ነው። እንደውም አንዳንድ የሙዚቃ አድናቂዎች አብነት ወደ ሮኩ ይገባል ሁሉ ብለው ነበር የሚያስቡት። ሙሉ ለሙሉ የሮክ ዘፋኝ ይሆናል ብለው ነበር የሚያስቡት። እንደዛ ብዙዎቹ የሚያስቡም አሉ። በዛም እንደሄደ የሚቀጥሉ ግን ዞሮ ዞሮ ያው ሮክኛ አይደለም። የሮክ ባለቤት አለው። እኔ ብዛ ውስጥ ለሙዚቃ ግን ስለሆነ በዛ ሮኩ ምስል እየፈተሽን ሙዚቃውን ትንሽ ከፍ ለማድረግ ነው። የእኛን ዜና እያካትትን ሙዚቃ የገሌ የገሌ አይባልም። እንትን የዜማ አገነባብና የየሀገሩ አይነት የዜማ ወጣት አለ፣ የየራሳቸው ነገር አላቸው። የእኛም ደግሞ የራሳችን ብዙ አይነት ቀለም ያለው ዜማ አለን። የፈተሻ ላይ ነኝ እንጂ ወደ እዛ ነገር አሁን እንዲያውም የወጣው ይመስለኛል። አሁን አዲስ ባሳተምከው ሲዲ ላይ የጉራግኛ ዘፈንም አለ። ብዙ አድማጮች የወደዱት ይመስለኛል። አዎ አሁን እሱ ዘፈን ለምሳሌ ብትወስደው ጉራግኛው የዜማው ማካሄድ ቤቱም የእኛ ነው ግን ምንድነው ወደ ሮክ ትንሽ የዛን ቀለም ትንሽ እንዲወስድ ተደርጎ ትንሽ በኤክስፐሪመንት ነገር አድርገትም እስከ ጉራግኛ ተተለመደው አይነት ከፍ እንዲል በማድረግ ሙዚቃውን ስለሚመች ከዚህ በላይ መስራት ይቻላል የሚለውን ነገር ለመጠቆም ነው። ለእሱም ብትመለከተው እንደተለመደ አይነት ዝራኛ ወጣ ይላል አይደለ? ወደ ሮክ ነገር ገባ ነገር ይላል ብዙም ባይሆን ዋለመሸንበዛኘ የጉባዋን ማናት ትኛይነት ሰው

ምንድን ነው አጠቃላይ የዜማው የዚህ ግጥም የእውነት ቀን ማለት ነው። እንደዚህ አሁን እውነት አጠቃላይ መናገር ይሻላል። ኬር ማለት ያው አሜን ወይም ሰላም ማለት ምርቃት ነው በሶዶ ጉራጌ እና ኬር ማለት ከአንተ ለምድ ከአባቶች ማለት ነው። አባቶች ሲመርቁ እሱን እያየሁኝ ሁኛል። አሁን ለአንተም ቴር ይሁንልህ፣ ክፉ አይንካ። ስራ ያስለመድከኝ እንቅልፍ እንድጠላ ያደረግከኝ እንቅልፍ ማለት ያው ዋናውን አስፈላጊ ሳ ዋናውን ማየት ይቀራለ። ለስራ በቃ ለስራ እንድንነሳሳ ሰነፍ እንዳልሆን እና በቃ ያንን እዚያ አድርሰኸኛል፣ በምርቃትህል በምክርህም እና ለአንተም ሰላም ያቃባት ውስጥ ኮይንካቱ ማለት ያው መርቃቱ ላይ ብዙ ነገር ለሁሉም ይጠራል። ለልጆች፣ ለሰርጉም፣ ለሀገር ምንም ኬር እያለ ይጠራል ማለት ነው። ዜማና ግጥሙን ማን ጻፈው? ግጥሙን የጻፈው ጸጋዬ ስሜ ነው። ጸጋዬ ስሜ ያው መጉራት ሆኑ የሚታወቅ ልጅ ነው። ወፌባሳ የሚለውን ዘፈነው ልጅ ማለት ነው። የእሱን ሙዚቃ ነው እኔ ያቀናበርኩት። ነገራችን ላይ ይህንን ግን ዜማ ደግሞ እኔ የሰራሁት ግጥሙን እሱ። ስለዚህ አንተም ትሰጠዋለህ እሱም ይሰጣል ትቀባበላላችሁ ማለት ነው። እንደዛ ነው። ቋንቋ ላይ ብዙ ስላልሆንኩ እሱ ጎበዝ ነው። የራሱ ጉራግኛውን ትሰማዋለህ፣ ሶወድኛውን እሰማዋለሁ እሰማዋለሁ። ቤተሰብ ሲናገር ምናምን በተለይ አያቶች ቤተሰብ ሲናገሩ ስለነበረ እሰማዋለሁ። አልፎ አልፎም መግባቢያ ያክል ትንላለህ። ከዚህ አሁን ካሳተምከው አስታራቂ ዜማ ውስጥ አድማጮች ኢትዮጵያ ያሉ አድማጮችም ውጭ ሀገር ያሉ አድማጮችም የሚወዷቸው በተለይ የሚወዷቸው ዘፈኖች አሉ። የትኞቹ ይመስልሃል? አንተ ሀገር ቤት ስላለህ ሀገር ቤት ውስጥ ብዙ ተወደደልኝ የምትላቸው ዘፈኖች የትኞቹ ናቸው? አሁን አሁን ኢትዮጵያ ውስጥ በአጠቃላይ የተሰማ በአጠቃላይ ተወዷል። መጀመሪያ ላይ ደግሞ በጣም በድንገት ራሱን እንትን ብሎ ጠጉር አገኛው ነበር። ከዛ ቀጠለ እና ያው ለጆሮ ቶሎ ቀረብ ቀረብ የሚሉትን ነው መጀመሪያ ሰውም የሚሰማው ሁላችንም የምንሰማው ሙዚቃው በጣም ትን ሲለን፣ ከዛ ማነ ያለው የሚለውን ዘፈን ሰው በጣም እንደወደደው እርግጠኛ ነኝ። እዚህ እንግዲህ ኢትዮጵያ ውስጥ በማየው ማለት ነው። ከዛ ደግሞ ሌሎችንም ያው ዝም የሚለውንም አስታራቂ የሚለውንም እንደዚህ ውጭ በውጭ ሀገር ደግሞ አካባቢ ያሉት ደግሞ የሀገሩን እና የስደትን ተነስ ተነሳለኝ የሚለውንም እንደዚህ ሲመርጡ ሲነግሩኝ በዚህ በዚህ መገን ማወቅ ይችላሉ። አብነት ከአረብ ሀገራት የሙዚቃ ስራ ቆይታው ባሻገር ዩናይትድ ስቴትስ፣ ካናዳ፣ የተለያዩ የአፍሪቃ ሀገራትና አውሮፓ ውስጥም ተዘዋውሮ በተለያየ ጊዜ አቅርቧል። በአንድ ወቅት ግሪክ የሙዚቃ ስራውን ለማቅረብ ይጋበዝና ይመጣል። ምን ተፈጠረ? የሆነውን ይነግረናል። በአንድ ወቅት ወደ ግሪክ ለስራህ ሲሄድ የማቀው ሰው ነው። በቂ የቅርብ ሰው ነው። እና እሱ ቪዛው ሲላክልኝ የቱሪስት ነበር። እና እንዴት የቱሪስት ቪዛ ይላካል ምናምን ብዬ እንትን ስላ ችግር የለም እዛ ጠብቃሉ ና ኛልን በቃ በድንገት ነው እንደዚህ ጥስ ፕሮግራሙ መሰር ስልም አይችልም የፈለግከው መስዋዕት ክፈልልን እኛ ዛ ንጠብቃለን አለ። ሙዚቀኞቹን ሰብስቤ ምናምን ተነስተን ሄደን ማለት ነው። ስንሄድ ቪዛች ሲያዩ የቱሪስት ነው። ምን ያህል ብር ይዛችኋል? ምናምን ሲሉን እንግዲህ ብር ይዘህ በብዙ ጊዜ አልሄድም እና ሁለት መቶ ዶላር ምናምን ሲል ወዲያሁኑ ፖሊስ የደወለው የግሪክ እንትኑ ማለት ነው። ከዛ በኋላ ፖሊሶች መጡና ይዘውን ሄዱ ወደ ቱርክ። ከዛ ከኢትዮጵያ ፕሌን ከዛ ተነስቶ እስኪመጣ ምናምን አራት ቀን ምናምን ቢፈጅም እና እዛ እስር ቤት እስከተቱ እና እዛ ከየት ናችሁ? ከየት ነህ? እነሱ ይጠይቃሉ እኛም እንጠይቃለን እና

አድማጮች አርቲስት አብነት አጎናፍርን በተመለከተ ያጠናቀርንላችሁ የመዝናኛ ዝግጅት በዚሁ ይጠናቀቃል። አዘጋጅቼ ያቀረብኩላችሁ ማንተጋፍቶት ስለሺነኝ መልካም ጊዜ። ጤና ይስጥልኝ።